كم مهبل السبب لا مهبل السبب ቀደም ባለው የማህበረሰብ ለማህበረሰብ ክፍለ ዝግጅታችን ከዶክተር ተስፋዬ ይግዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ማኅበር ፕሬዚደንት ጋር የኦዲት ሪፖርት፣ ማህበረሰባዊ ጥንካሬና ድክመቶች አንኳር ማህበረሰባዊ ተግዳሮቶችና አማራጭ መፍትሄዎችን አስመልክተን ተናግረናል። ወደ ቀጣዩ ክፍለ ዝግጅታችን ያመራነው እንዲህ ነው። ባለፉት አንድ ዓመት ከአራት ወራት ውስጥ በእርሶ የሚመራው ኢትዮጵያውያን ማህበረሰብ ማህበረ ቪክቶሪያ ከማህበረሰቡ አባላት ጋር ያለው ግንኙነት በምን ሁኔታ ላይ ይገኛል? ወደፊትስ ማህበሩ አሁን እንደጠቀሱትም እንደዚሁ ጠንካራ እንዲሆን አንዳንድ ግንባታዎች ቢያስፈልጉ፣ መሰረታችን ማህበረሰቡ አባላት እንዲሆኑ እንሻለን ብለዋል እና ከዚህ ረገድ ምን ያህል ያዘጋጅታችኋል ማህበረሰቡን ለትልልቅ ነገሮች ተሳትፎ እንዳያደርግ፣ ሁለትስ አባላትን አስመልክቶ ቋሚ አባላት እንዲኖረው አባላት እንዲመዘገቡ ክፍያቸውን እንዲያከናውኑ በማድረግ ማህበረሰቡ የኔ የሚለው ማህበረሰቡ ማህበር እንዲኖረውና ለዛም ተገቢውን ድርሻውን እንዲወጣ ለማድረግ ምን ጥረቶች ተካሂደዋል? ምን ተግዳሮቶች ገጥሟችኋል? ብልሃት ለማፈላለግ በምን መልኩ የጣራችሁ ነው? ከህዝቡ ጋር ያላችሁ ግንኙነታችሁ አላልቀው ያለን መረጃ መሰረት ያለን ግንኙነታችን በጣም እጅግ ጥሩ ነው፣ መልካም ነው ነው የምንለው አይ ቲንክ ያንን። መልካም እንዴት ሆነ የሚለው ወይንም እንዴት አድርጋችሁ ተረዳችሁ የሚለው አንደኛ ያለው የሰው ኢንጌጅመንት ነው። እኛ ሶሻል ሚዲያን ኤፌክቲቭሊ እንጠቀማለን ብለን ነው የምናምነው። ፌስቡክ ላይ እኛ ማንኛውንም አይነት ፖስት እናደርግ ከአምስት ሺህ እስከ መቶ ሺህ ሰው ያየዋል ፖስት ያደረግነውን እኛ ከፍለን አይደለም አብዛኛውን ማስታወቂያ ወይንም ኢቨንት እዛ ላይ ስናደርግ መቶ ሺህ ሰው መቶ ሀያ ሺህ ሰው ያየው ኢቨንት አለን። ዊች ሚን ዛት ህዝባችን እኛ የምንሰራውን በበጎ መልኩ ያየዋል ማለት ነው። መቼም ማየት ማይፈልገውን ነገር መቶ ሺህ ሰው ያክል ላይ ይደርሳል ብለን አንጠብቅም። የእኛ መሰረታችን እርግጥ ህዝቡ ነው። ከህዝቡ የምናገኘው ድጋፍ ነው ወደፊት ሊያራምደን የሚችለው። ከመንግስት የምናገኛቸው ፈንዲንግ ለአጭር ጊዜ ለኢቨንት የሚሆኑ ናቸው እንጂ ፐርማነንት ፊክስቸር ወይም ትልቅ ነገር ለመስራት አንችልም። ለምሳሌ ያል ያነሳሁት የኮሚኒቲ ሴንተር አለ። ህዝባችንን በምን መልኩ ነው ኢንጌጅ የምናደርገው? አንደኛ ማንዴት ያስፈልገናል። ህጉ እንዲቀየር የምንፈልግበት ለምሳሌ የኢትዮጵያ ኮሚኒቲ ሴንተርን ማኖራን የሚያደርገው ማነው፣ ኦውነርሺፕ የሚሆነው የሚለው በዚህ ባለን መተዳደር ደንብ ላይ የለም። ስለዚህ ይሄ ያስፈልገናል ከተባለ መተዳደሪያ ደንቡ መቀየር አለበት። በተጓዳይ ለማንሳት ያክል የኢትዮጵያ ካርታው ላይ የኮሚኒቲው መለያ አርማው ላይ እኛ ስንመጣ የነበረው የኤርትራ አለበት እዛ ውስጥ ኤርትራውያን ወንድሞቻችን መጥተው እንዴ፣ እናንተ ዩኤን ያመነውን ነገር እናንተ የምትጥሱበት ምክንያት ምንድን ነው? እንደዚህ አይነት ምናልባት የፖለቲካ ዓላማ ያላቸው ሰዎች፣ የኢትዮጵያና የኤርትራን ዛሬም አንድ ናቸው ብለው የሚያስቡ ሰዎች ሊኖሩ ይችላሉ ግን ማሰብ ሌላ ነገር ነው። ግን ፕራክቲካል ያለውን ነገር ደግሞ የዓለም ፖለቲካ መረዳትም ያስፈልጋል። እና እንደዚህ አይነት ክሪቲካል ባይሆኑም ግን ከሌሎቹ ጋር ያለን ሪሌሽንሽፓችንን ሊያበላሹ የሚችሉ አት ዘ ሴም ታይም ደግሞ ክሪቲካል የሆኑ የኢትዮጵያ ኮሚኒቲ ሴንተር ለማቋቋም ህጉ መቀየር አለበት። ህጉ ሲቀየር በምን መልኩ ነው? ኦውነርሽፑ ማን ነው የሚሆነው? መጀመሪያ ኢኒሻል ኢንቨስት ያደረጉ ሰዎች ናቸው ወይስ ሁሉ ነው የሚሆነው? ያንን ለማሰራት ምን ያህል ገንዘብ የሚያስፈልገን የሚለውን ለመወያየት ነበር። አንደኛውም ስብሰባውን የጠራ ነው። ግን አንፎርቹኔትሊ ብዙ ጊዜ በማይረባ ንትርክ ስላሳለፍን እዛ ፖይንት ላይ አልደረስንም። ለወደፊቱ ግን ኮንቲኒየስ የሆኑ ሚቲንጎችን ቢቻል በወር ወይም በሁለት ወር አንድ ጊዜ ማድረግ አለብን። ብዙ ጊዜ የስብሰባ ችግር የነበረው ምንድነው? በአካል መገናኘት እዛ ቦታው ላይ ሰው መሄድ አለበት። ለምሳሌ ልጅ ያላቸው ሰዎች አሉ፣ ሩቅ ቦታ የሚኖሩ ሰዎች አሉ። ለአንድ ሰዓት ስብሰባ ሶስት ሰዓት ሰው መሄድ የለበትም ግን ልጅ ያላቸው ሩቅ ቦታ የሚኖሩ ወይም ማንኛውም ሰው አሁን ባለው ቴክኖሎጂ በዙም ስብሰባው ማድረግ እንችላለን። በጊዜው የተገኙ ሰዎች ተገኙ፣ ካልተገኙ ደግሞ ያንን ሪኮርድ አድርገ ነው ፖስት እናደርገዋለን። በዛ መሰረት ሰዎቹ አስተያየታቸውን፣ ኢንፑታቸውን እንዲያደርጉ እንችላለንና የሪሌሽንሽፓችንን እኛ ጌጅ የምናደርገው አንደኛ ኢንፐርሰንት ሰው የሚሰጠን መልስ አለን፣ ሁለተኛ ደግሞ እርዱን ብለመጠየቅን ጊዜ ለቀብር ማስፈጸሚያ ወደ ሰማንያ አምስት ሺህ ዶላር የተሰበሰበው መቼም ሰው ስላመነን እና እየሰራን ያለ ነው ነገር ሳፖርት እያደረገን። ሌላኛው ከቀብር ጋር በተያያዘ ብዙ ችግር አለ። ለምሳሌ የቀብር ቦታ፣ ዲፋይን የሆነ የቀብር ቦታ አየለንም። እኛ ኢትዮጵያውያን የራሳችን ስንሞትም ስንኖርም ስንቀበርም የራሳችን ዩኒክ የሆነ ፕሮሲጀር አለን። እንደ ሌሎቹ ወርውረን የሞቱትን ሰዎች አይደለም እንሄደው ወይም አቃጠለን አይደለም። ከእሱ ጋር በተያያዘ ምናልባት አይተው ሊሆን ይችላል የሁሉም ማህበረሰብ አባላት በተለይ የድር ዳኞችና የሃይማኖት መሪዎችን አብረን ቁጭ ብለን እንድንወያይ፣ በምን መልኩ ነው ይሄን በጋራ ልንፈታው የምንችለው። አንድ ድር ሶስት አባላት ቢሞቱበት ሊከስር ወይንም በጣም ሊጎዳ ይችላል። ግን ይሄን ያሉትን የማህበሮቹን የድሮቹን ገንዘባቸውን እንደ ሲንዲኬት በጋራ መጠቀም እንችለው፣ እንዴት አድርገን እንጠቀምበታለን የሚለውን ለወደፊቱ አብረን የምንነጋገርበት ነው። እንግዲህ የሜምበርሺፑን ምን ያህል ይከፈላል የሚለውን እስካሁን ድረስ እኛ ሜምበርሺፕ እያስከፈልን አይደለም አስር ዶላር የሚሆን አስራ አምስት ዶላር አምሳ ዶላር፣ ያን የሰበሰብነው ገንዘብ ለምናስበው ነገር ያደርሰናል ወይ ነው። ለምሳሌ እኔ መኪና መግዛት ብፈልግ የአንድ ሚሊዮን መኪና ዶላር መግዛት ከፈለጉ ሀብትፖ ዘመን ካልሆነ አንደኛ ወይ ገንዘብ ብዙ ማድረግ አለብኝ፣ ካልሆነ ደግሞ በእኔ በጀት ውስጥ ያለውን ነገር ማድረግ አለብኝ። ስለዚህ እሱን ከህዝባችን ጋር መገናኘት አለብን። ኦብቪየስሊ ብዙ ኮንቲኒዩስ የሆኑ ሚቲንጎች ያስፈልጉናል፣ አዌርነስ ለመፍጠር የሚያስችሉ ሴሽኖችን ማድረግ አለብን። እነሱን ቅድመ ዝግጅት እያደረግን ነው። ዶሜስቲክ ቫይለንስ ጋር የተያያዘ ልጅ ከማሳደግ ጋር የተያያዘ ብዙ ኤክስፔሪንስ ያላቸው፣ ከአእምሮ ህመም ጋር የተያያዘ ብዙ ኤክስፔሪንስ ያላቸው የማህበረሰባችን መሪዎች አሉ። እነሱ መጥተው ለህዝባችን በሚገባው ካልቸራሊ እና በቋንቋችን በሚገባ መልኩ ያንን እንዲረዱን፣ ለወደፊቱ ደግሞ የራሳችን ሴንተር ቢኖር የእነኛ ሰዎች በአካል መምጣታቸውን እንደ ጥቅም እንዲያይበት ህዝቡ ለማድረግ እናስባለን። ያው ብዙ ነገር እናስባለን። ዞሮ ዞሮ ገንዘብ ያስፈልገናል። ገንዘቡ እንዴት አድርገን ነው የምንሰበስበው? አይ ቲንክ በጋራ ሁላችንም ቁጭ ለመነጋገር አለብን። ብዙ ነገር የማሰቡን ጉዳይ ካነሱ አልቀረ፣ በፍሬም ውስጥ የተቀመጡ ምርጫ ዘመናችሁ ማብቂያ ድረስ ልትከውኗቸው የያዛችኋቸው ዋነኛ አጀንዳዎች ምንድን ናቸው? በግበርግጥ ቀደም ሲል ጠቅሰዋቸዋል፣ ወጣቶችን ወደ አመራር ላይ ማምጣት የመሳሰሉ ነገሮች። ሌሎችስ አንኳር የሆኑ ትልሞች ምንድን ናቸው? ዋናው እኛ የምንፈልገው የዚህን ሀገር መረዳት የሚችሉ ጉልበት ያላቸው እኛን እንደ ማህበረሰብ ሁላችንም ወደፊት ሊያራምዱን የሚችሉትን ተተኪውን ትውልድ ማምጣት ነው። ቱ በቃ ጎል ፖስታችን ወደዛም ወደዚህ ይማያል። እኛ አንድ አመት ከግማሽ ሆኖናል። የቀረን አንድ አመት ነው የሚሆነው። ከዛ በኋላ የምርጫ ጊዜም ስለሚሆን በዚህ ጊዜ ውስጥ ወጣቶቹ ወደ እኛ እንዲመጡ እነሱን በሚፈልጉት የተለያየ ሰው የተለያየ ኢንትረስት ይኖረዋል። አንዳንዱ ሜንታል ሄልዝ ጋር ያለውን ችግር ከመፍታት አኳያ ይችላል። አንዳንዱ ከስፖርት ጋር የተያያዘ እነኝህ ሰዎች በሙሉ አቀናጅተናቸው ኮሚኒቲውን ቴክ ኦቨር እንዲያደርጉ ነው የምንፈልገው። እኛ ከአንድ ተርም በላይ ማገልገል አይገባንም። ለምን? ኦነርሽፕ የግለሰብ ቤት ይመስላል። አንድ ሁለተኛ፣ በነፃ ነው ሁላችን የምንሰራው። በነፃ ለሚሰራ ሰው ከአንድ ተርም ከሶስት ዓመት በላይ ማገልገል የለበትም። ቢኮዝ እኔ አንድ አርቲክል ስጽፍ ለአንድ ሰው ሰላሳ ደቂቃ የሚፈጅበት ከሆነ እኔ አንድ ቀን ሙሉ ፈጅቶብኛል ማለት ነው ስ ጊዜን ገንዘቤን፣ ሁሉንም ነገር ትቼ ነው ያንን እየሰራ ያለሁት። አንድ ሁለተኛ ደግሞ ነውሌጅ ትራንስፈር መደረግ አለበት ከአንደኛው ጀኔሬሽን ወደሚቀጥለው መተላለፍ አለበት እንጂ እኔ ይዤው ሲጀመር ጀመሬው እስከ ሞት ድረስ የሚቆይ ከሆነ እኔ ስሞት ያን ኦርጋናይዜሽን ይሞታል ማለት ነው። ያን የማናችንም ፍላጎት አይደለም። ስለዚህ ዋናው እኛ ማድረግ የምንፈልገው ወጣቶቹን ኢምፓወር አድርገን አስጠግተናቸው የእነሱን አይዲያ ሰምተን ብዙ ጊዜ የእነሱ አይዲያ ከኛ አይዲያ የተሻለ ነው። ለእነሱ መስጠት ነው። ሌላኛው ደግሞ የኮሚኒቲ ሴንተር የሚሆኑትን አስፈላጊ ግብአቶችን ማንኛውንም የቤዝ ወርኩን ሰርተን ከሄድን የሚቀጥለው እኛ የሚተካው ሰው ቀጥታ ወደ አክሽን ነው የሚገባው። ያንን ካደረግን ጥሩ ነው። ሌላኛው ከቀብር ጋር በተያያዘ ያለብን ችግር አለ። እሱንም ከሚመለከታቸው አካላት ጋር እንዴት አድርገን መፍታት እንችላለን የሚለውን ይህን በእኛ ተርም አሳክተን ብንሄድ ደስ ይለኛል። ማድረግም የምንችል ይመስለኛል። ሌላኛው ተከታታይ የሆነ ኢንፎርሜሽን የሚሰጥበትን መንገድ መዘርጋት አለብን። አዲስ የሚመጣ ሰው አለ፣ የቆየ ሰው አለ። እነሱ የሚገናኙበትን አንደኛው ከአንደኛው የሚማርበትን አዲስ የመጣው ሰውዬ እኮ አዲስ ስለሆነ ምንም አያውቅም ማለት አይደለም። እሱም ይዞት የመጣው ኢንፎርሜሽን አለ። እዚህ ያለው ሰውዬ ደግሞ እዚህ ስለቆየ እሱ ብቻ አዋቂ ነው ማለት አይደለም። ስለዚህ ሁለቱን በጋራ የኢንፎርሜሽን ኖውሌጅ ሼር የሚያደርጉበትን ኦፖርቹኒቲ እናመቻቻለን። ሌላኛው የጀመርናቸው አዳዲስ ኢቨንቶች አሉ። ለምሳሌ ያል ፐርሰን ኦፍ ዘ ይር የሚባለው ያገለገሉትን ሰዎች የፐርማነንት ፊክስቸር እንዲሆንና በምን መልኩ መደረግ አለበት የሚለውን መስራት አለብን። ቶርናመንት የምናደርግበት ቦታ ሁሌ እየለመን ነው። እሱንም ፐርማነንት ሶሉሽን ሰጥተነው ሎንግ ተርም ፈንዲንግም አመቻችተን ስፖንሰርሽፕ አመቻችተን የመውጣት እቅድ አለን ቢኮዝ ዲሴምበር ላይ እንዳየነው ሰባት ሺህ ሰው የተሳተፈበት ኢቨንት ነው ስወርዜት። ሌላኛው የኢትዮጵያውያን ኮሚኒቲው እንዳለንና በጋራ አንዳችን ስንነካ የሁላችን ችግር እንደሆነ ማንም ሰው እንዲያውቅ ማድረግ አለብን። ያንን የምናደርገውን ደግሞ ቪዚቢሊቲያችን በመጨመር ነው። ከፖለቲከኞቹ ጋር ኮንቲኒ የሆነ ሚቲንግ ያስፈልገናል። ካውንስለሮቹ ጋር እነሱ ናቸው ብዙ ጊዜ ገንዘብ ሊሰጡ የሚችሉ እነሱ ጋርም እንዲያውቁን እኛም እንድናውቃቸው ሲፈልጉ እንድንረዳቸው ስንፈልጋቸው ደግሞ እንዲረዱን ንሽን መስርተን መሄድ አለብን። የሚቀጥለው ሰው እንደ አዲስ እንደ ኮሚዩኒቲ ከማስተዋወቅ እኛ ስለን ኢንትሮዲስ አድርገነው ነው። በቃ እኛ ጨርሰናል እነሱ ናቸው ብለን ስሙዝ ሴል እንዲሆንላቸው ነው እኛ ፍላጎታችን። ዞር ዞሮ ዋናው የእኛ ጥረት እኛ ስንወጣ ይሄ የተቀጣጠለው ሰዓት፣ እኔ ሀንድረድ ፐርሰንት ሹር ሰዓት ተቀጣጥሏል ነው የምንለው። ስኖቦል አድርጓል ትናንትና ስታክ አድርጎበት ከነበረው በኮቪድ ምክንያት ይሆን ባለው የኢትዮጵያ የፖለቲካው ሲሞቅና ሲቀዘቅዝ ባለው በቻልነው መጠን ከፖለቲካው ርቀናል። በቻልነው መጠን ከኮቪዱም አልፏል። ስለዚህ የተቀጣጠለ እሳት አለ። ያን የተቀጣጠለው እሳት ሳይጠፋ ብዙ ነገር መስራት አለብን። ነገ ከነጎሪያ እኛ ሪታይር ስናደርግ ሄደን የምናርፍ በቦታ ያስፈልገናል። ልጆቻችን እርስ በራሳቸው የሚገናኙ በቦታ ያስፈልጋቸዋል። የሃይማኖት በዓላት ቢሆኑም የተወሰኑ የሃይማኖት በዓላቶችንም ዩኔስኮ እንደ ካልቸራል ሄሪቴጅ ብሎ የመዘገባቸዋሉ እነ ጥምቀት አሉ እነሱ ላይም ከሚመለከታቸው አካላት ጋር በጋራ እኛ ካልቸራል የሆነውን ፓርት ፕሮሞት ለማድረግ እና ወጣት ልጆቻችን የሚገናኙበት እርስ በርስ የሚተዋወቁበት ፕሮግራም አዘጋጅተን መሄድ እንፈልጋለን። ያ እንዲሆን እናግዛለን። አለ ረዲ ያለ ግን እኛ ካልቸራል ፓርቱን ዲቨሎፕ እንድናደርገው ፈንዲንግ የሚገኝበት መንገድ የማገዝ እቅዳለን። እኔ ደግሞ አስተማሪውም ስለነበሩ ቬሪ ፓሽኔት የሜንቶሪንግ ፕሮግራም ያስፈልገናል። እኔ ሜንቶር አለኝ በዚህ እድሜ። የእኔ ሜንቶር ደግሞ እሱ ሜንቶር አለው ስለዚህ የሜንቲ ለመሆን ወይንም ሜንቶርና ሜንቲ ሪሌሽንሽፕ በእድሜ ወይንም ባልንስሳትስ የሚወሰን አይደለም። ሁልጊዜም ከኛ የተሻለ ሰው አለ። ሁልጊዜም ከኛ ደግሞ ዝቅ ያለ ሰው አለ። እኛ ከኛ ዝቅ ያለውን ሰው ከፍ እናደርገዋለን፣ ከኛ ከፍ ያለው ሰው ደግሞ እኛን ከፍ ያደርገናል። ስለዚህ ተያይዘን ሁላችንም ወደፊት የምናድግበትን መንገድ ማመቻቸት አለብን። ሌላኛው እንደው ብሪፍሊ መጥቀስ የምፈልገው የአፍሪካን ሆምወርክ ክለብ ይባላል። በጣም ብዙ ብር ገንዘብ መንግስት የሚያወጣበት እሱን ፕሮግራም በተቻለው መጠን እዚህ አመት ላይ ለመጀመር እንዳልኩት አስተማሪ ስለነበርኩ ፓሽን ስላለኝ፣ ለማንኛውም ቁልፉ ደግሞ ትምህርት ነው ብዬ ስለማመን የሆምወርክ ክለቡን አንደኛ የራሳችን ሰዎች ነው የምንቀጥረው። ብዙ ሰዎች እኮ አሉ ብዙ ነገር ተምረው ፎር ዲፈረንት ሪዘን ያው ሎካል ኤክስፒሪየንስ የላችሁም ምን የላችሁም ተብለው ስራ የጆብ ኦፖርቹኒቲ ያላገኙ ሰዎች አሉ። እነሱን ራሳችን የምንቀጥርበት ልጆቻችን ደግሞ እነሱ በኢትዮጵያውያን ስነ ምግባርና በትምህርታቸው የሚቀርጹበትን ፕሮግራም መጀመር አለብን። ዛትስፎርሹ ሀቱ ዛት ብዙ ያነ ሊያግዙ የሚችሉ ከኋላ ሆኖ ሊያግዙ የሚችሉ ብዙ ወገኖቻችን አሉ። እነሱን ይዘን ያን እናሳከዋለን። ካስ ያው እንግዲህ ብዙ ነው ቅዳችን፣ ያለን ጊዜ ግን አጭር ነው። አንድ አመት ብቻ መሆኑ ሳይሆን ሁላችንም መረሳት የሌለበት ባለን በትርፍ ጊዜያችን ነው ይህንን ስራ የምንሰራው። ከዚያ አኳያ እኛ ስንለቅ ከኛ በኋላ የሚመጡ ሰዎች በተቻለ መጠን ፋይናንሻሊ ኮምፐንሴት የሚደረጉበትን ያንን መንገድ አመቻችተን መውጣት አለብን። እኛ ወሃቱ ስቴባ ግን እነሱ ሊከፈሉ የሚችሉበትን መንገድ በሳምንት አንድ ቀን የሚሆን በአንድ ቀን ተኩል በሳምንት ወይ ሁለት ቀን የሚሆን አትሊስት ሊቀመንበሩ ወይንም ከእሱ ጋር ኢኩቫለንት የሆነ ሰው ገንዘብ የሚከፈልበትን መንገድ አመቻችተ መውጣት አለብን። ይህ ማለት ደግሞ ከአሁን በኋላ ሊቀመንበር የሚሆን ሰው ስለፈለገ ብቻ አይደለም መሆን ያለበት፣ መስራት መቻል አለበት፣ ትራክ ሪኮርድ መኖር አለበት። ያው ጆብ ዲስክሪፕሽን ይኖረናል፣ በዛ መሰረት የሚከፈለው ሰው ስለሆነ አካውንተብል ይሆናል። ይሄን አድርገሃል አላደረክም ብለን መውቀስም መክሰስ እንችላለን። አሁን ግን ባለንበት ሁኔታ በቮለንተሪ በነፃ ስለሆነ የምንሰራ በፈቃድ ነው። ሰው አልሰራም ካለ ምንም ማድረግ አንችልም። ከዚያ አኳያ ገንዘብ የሚከፈልበትን መንገድ ማመቻቸት አለብን። ሌላኛው ትልቅ ነገር እየሰራን ያለ ነው፣ የታክስ ዲዳክተብል ጊፍት እንዲሰጠን የሚያስችለው ስራ እየሰራን ነው። እሱ ሲኖረን ለምሳሌ እኔ መቶ ዶላር ለኮሚኒቲው ዶኔት ባደርግ ከታክስ ላይ ይቀነስልኛል። ስለዚህ ጥሩ ነው፣ ያንን አጠናክረን እየቀጠል ነው። ዘ ሴም ታይም ከግለሰብ ብቻ ሳይሆን ፊላንትሮፒስቶቹ ብዙ ጊዜ የታክስ በርደናቸው ለመቀነስ ነው ገንዘብ የሚሰጡት። ስለዚህ የታክስ ዲዳክተብል የሆነ ሪሲት እኛ ከሰጠናቸው ብዙ ገንዘብ ልናገኝ እንችላለን። ከዶክተር ተስፋዬ ጊዛው በቪክቶሪያ ኢትዮጵያውያን ማህበረሰብ ማኅበር ፕሬዚደንት ጋር ያካሄድነው ቃለ ምልልስ በዚሁ አልተገታም። በቀጣዩና የመደምደሚያ ክፍለ ዝግጅታችን እንደምን ለማኅበረሰብ አገልግሎት እንደ ተነሳሱ የማኅበረሰብ አመራር ተሞክሮና ማኅበረሰባዊ መልእክታቸውን አያይዘው ይገልጣሉ። ما هبه لا ما